ትኩረት በአፍሪካ ኢትዮጵያና ሶማሊያ ባለፈው አመት በመካከላቸው የተፈጠረውን ውጥረት አርግበው ግንኙነታቸውን ለማሻሻል እየሰሩ መሆናቸውን በየፊናቸው እየገለጹ ነው ጠቅላይ ሚኒስትር አብይ አህመድ ሐሙስ ዕለት መቃድሾ ተገኝተው ከፕሬዚደንት ሀሰን ሼህ መሐሙድ ጋር ተወያይተዋል ሁለቱ መሪዎች አንካራ ቱርኬ ላይ በፕሬዚደንት ረሲብ ጠይብ ኤርዶሃን አማካኝነት ለወራት ሲወዛገቡበት የቆየውን ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የተፈራረመችውን የመግባቢያ ሰነድ ወደ ጎን አድርገው ወታደራዊ ትብብራቸውን ለማጠናከር ተስማምተዋል። ለጋራ ጥቅሞቻቸውም ትብብራቸውን እንደሚያጠናክሩ መሪዎቹ በመግለጫቸው አስታውቀዋል። የሶማሊያ ጉብኝታቸውን አስመልክተው በማህበራዊ መገናኛ ዘዴ የገጻቸው ጠቅላይ ሚኒስትር አብይ ውይይታችን እንደ ሰላምና ጸጥታ፣ ኢኮኖሚ ዲፕሎማሲና በጋራ ልንገነባቸው ስለምንችላቸው የመሰረተ ልማት ስራዎች ያሉ ቁልፍ ጉዳዮችን የተመለከተ ነበር በማለት ገልጸዋል። የአፍሪካ ቀንድ በሀብት የበለጸገ መሆኑን ያስታወሱት አብይ የአካባቢው ሀገራት ያለውን ሀብት ለጋራ እድገት ሊጠቀሙበት ይገባል በማለት ነው ያሳሰቡት። ቀጠናዊ ትብብር ቁልፍ እንደሆነ በማንሳትም ይህንን ለማድረግ ከሶማሊያ ጋር ለመስራት ዝግጁ መሆናቸውን አመልክተዋል። የሁለቱን ሀገራት ወቅታዊ ግንኙነት አስመልክቶ ዶይቼ ቬለ አስተያየታቸውን የጠየቃቸው በውጭ ጉዳይ ተቋም የአፍሪቃ ጉዳዮች የስራ ክፍል ኃላፊና ከፍተኛ ተመራማሪ የሆኑት ዶክተር ግዛቸው አስራት የኢትዮጵያን የውጭ ጉዳይ ፖሊሲ ከጎረቤት ሀገራት ጋር በትብብር መስራትን ያስቀድማል ይሉታል። የኢትዮጵያ መንግስት የተከትላለች የፖለቲካ ቅድሚያ ጎረቤት ሀገርን የሚል መርህ አለው። ዋናነት ትኩረት ምንድን ነው? ጎረቤቶቻችን ሰላም፣ መዋደድ፣ ማደግ በጋራ ካልተቻለ ተዳ እና ሌሎቹ ቀውሶች ሁሉ እኛም የዛ ገፈት ቀማሾች እንሆናለን። ስለዚህ በጋራ ማድረግ አለብን፣ በጋራ መለወጥ አለብን የሚል አንድምታ አለው። ለዚህ ስለዚህ ቅድሚያ የምንሰጠው ለጎረቤት ሀገር ነው። ነው እንግዲህ የዛ ፎሪን ፖሊሲ ወይም የውጭ ግንኙነት መርህ አካል የሆነ አንዱ በጋራ ያሉ ነገሮችን መጠቀም፣ በጋራ በቀጠናው አካባቢ ያሉ ጉዳዮችን በጋራ መፍታት የሚሉ ናቸው። ኢትዮጵያ የባህር ወደብ ፍለጋ ጋር በተገናኘ በወሰደችው እርምጃ በሁለቱ ሀገራት መካከል ተፈጥሮ የነበረው የከረረ አለመግባባት አንካራ ላይ በውይይት ከለዘበ ወዲህ አስተማማኝ ነው ባይባልም በአፍሪካው ቀንድ ያንዣበበው ውጥረት የረገበ መስሏል። በአፍሪካ ቀንድ አካባቢ አለመግባባቶች ሲከሰቱ ቀጠናውን ከውጥረት የመታደግ አካሄድ ብዙም እንደማይታይ የተናገሩት የአፍሪካ ጉዳዮች የስራ ክፍል ኃላፊና ከፍተኛ ተመራማሪው ዶክተር ግዛቸው የቱርክ ሚና በአዎንታዊነት ያነሳሉ። አሁን ላይ ደግሞ ይህን ጉዳይ ቀጠናዊ ቀውስ እንዳይዳረግ በሚል የቱርክየ መንግስት በማሸማገ ወደ ውይይት በማምጣት ቀጠናውን ካላስፈላጊ ውጥረት ታድጓል። እንግዲህ በቀጠናው ላይ ብዙ ጊዜ እንደዚህ አይነት መልካም ተሞክሮችን አናይ እውነት ለመናገር ማለት በኔ በኩል ይታየኝ። ስለዚህ እንደዚህ አይነት መልካም አጋጣሚዎችን የውይይት፣ የድርድር፣ የንግግር ባህሎች እና የሰላም እውነትን የሚያስቃኙ ነው የሚያሳዩን ክስተቶች ሲከሰቱ አፕሪሽት ማድረግ አለብን ይህም አፍሪካ ቀጠና የአፍሪካ ቀንድ ቀጠና በዛ የማይታወቅ ስለሆነ ይህን እነዛ ማሳያ ተደርጎ መታየት አለበት የሚል እምነት አለው። አንካራ ላይ በፕሬዚደንት ረሲብ ኤርዶሃን አማካኝነት ከወራት ዲፕሎማሲያዊ ውዝግብ በኋላ ፊት ለፊት የተገናኙት የኢትዮጵያና የሶማሊያ መሪዎች የሰላም ስምምነት ተፈራርመዋል። የስምምነቱ መሰረት ሊሆን የሚችለውም ሁለቱም ሀገራት ላነሷቸው ዋነኛ ጉዳዮች መፍትሄ በጋራ መፈለግ ነው። ለዚህም ቀደም ሲል ከአንድ ወር በፊት የሶማሊያው ፕሬዝደንት የአፍሪቃ ህብረት ጉባኤን አስታከው አዲስ አበባ በመገኘት ከጠቅላይ ሚኒስትር አብይ ጋር ተነጋግረዋል። የኢትዮጵያው መሪ በዚሁ ሳምንት በተመሳሳይ መቃድሾ ተገኝተዋል። የመሪዎቹ በየጊዜው መገናኘትም ስምምነቱን ተግባራዊ ለማድረግ የሚረዱ ውይይቶችን ለማካሄድ እንደሆነ ይታመናል። ዶክተር ግዛቸውም ይህንኑ ያጠናክራሉ። ይህ በእንዲህ እንዳለ የጠቅላይ ሚኒስትር አብይን ጉብኝት በማስመልከት በመቃድሾና አካባቢው ከፍተኛ የጸጥታ ጥበቃ እንደነበር ነው የተነገረው። ሶማሊያ ጋርዲያን እንደዘገበው ረቡዕ ዕለት ምሽት ዋና ዋና መንገዶች ተዘግተው ተሽከርካሪዎችም ከእንቅስቃሴ ታግደው ነበር። ሆኖም እንደዘገባው እሳቸው ከመድረሳቸው ጥቂት ቀደም ብሎ ዋና ከተማ መቃድሾ ላይ የሞርታር ጥቃት ተፈጽሟል። ከየት በኩል እንደተተኮሰ ግልጽ ባይሆንም በዋና ከተማ አደን አብዴ አውሮፕላን ማረፊያ ላይም ሞርታር ተተኩሷል። ተተኩሰዋል ከተባሉት ከአስራ አንዱ አንዱ ከፍተኛ እንግዶች በሚገኙበት አካባቢ የመኪና ማቆሚያ ስፍራ መውደቁን እማኞች ለዜና ምንጩ ገልጸዋል። ጥቃቱ በደረሰበት ወቅት ፕሬዚደንት ሀሰን በአውሮፕላን ማረፊያው እንደነበሩ የሶማሊያ ብሔራዊ ቴሌቪዥንን የጠቀሱ ዘገባዎችም አመልክተዋል። ሆኖም የሶማሊያ መንግስት ስለ ጥቃቱ ምንም አስተያየት አለመስጠቱ ነው የተነገረው። የደረሰ ጉዳት ስለመኖሩም አልተዘገበም። አሸባብ ለጥቃቱ ኃላፊነቱን ወስዷል። ሁለቱ መሪዎች መቃድሾ ላይ ከመገናኘታቸው አስቀድሞ የሶማሊያ መንግስት ስለ ኢትዮጵያ መሪ ጉብኝት ባወጣው መግለጫ መሪዎቹ በአፍሪካ ቀንድ አካባቢ የሽብር እንቅስቃሴም በጋራ ስለመዋጋት ስለሚያደርጉት ትብብር እንደሚነጋገሩ ጠቁሟል። ዶክተር ግዛቸው ቀጠናዊ የደህንነት ጉዳይ የሶማሊያ ብቻ አይደለም ባይ ናቸው። ቀጠናዊ የደህንነት ጉዳይ የሶማሌ ጉዳይ እንዳልኩ የአልሸባብ ጉዳይ የሶማሌ ማህበረሰብ እየገጠመው ያለው ፈተናና መከራ ብቻ ሳይሆን ለቀጠኑ ሀገራትም ብሎም ለአህጉሩም ዓለም አቀፋዊ ይዘት ያለው የሽብር ቡድን ስለሆነ በዚህ ላይ ሁለንትና ትብብር ማድረግ በሚቻልበት ሁኔታ ላይ ምክንያቱም ኢትዮጵያ ከፍተኛውን ሚና ሲጫወት አልሸባብን ከመዋጋት አንጻር የአልሸባብን አቅም ከማዳከም አንጻር የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያ ጌታቸው ትናንት አርብ በወቅታዊ ሀገራዊ አህጉራዊና ዓለም አቀፍ ጉዳዮች ላይ በሰጡት ጋዜጣዊ መግለጫ ኢትዮጵያ ከሶማሊያ ጋር ያላትን ግንኙነት ለማጠናከር የተደረገው ጥረት በተለይም በፖለቲካ ዲፕሎማሲ ማዕቀፍ ውስጥ ውጤታማ ነው ማለታቸውን የውጭ ጉዳይ ሚኒስቴር አመልክቷል። ቃል አቀባዩ የጠቅላይ ሚኒስትሩ የመቃድሾ ጉብኝትም የዚህ ማሳያ እንደሆነ ነው የጠቆሙት። አዲስ አበባና መቃድሾ የሻከረ ግንኙነታቸውን ለማሻሻል በሚጥሩበት በዚህ ወቅት ውዝግቡን የጋበዘው ከፑንትላንድ ጋር የተፈረመው የመግባቢያ ሰነድ ጉዳይ ፍጻሜው ግልጽ እንዳልሆነ ነው ዘገባዎች ያመለከቱት። ዴሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የተቀሰቀሰው ግጭት ዛሬም አልሰከንም በሩዋንዳ ይደገፋል የሚባለው ኤም 23 አማጺ ቡድን በተቆጣጠረው ቡኩብ በተባለው መንደር ትናንት ሰልፍ ሲያካሂድ በተከሰተው ፍንዳታ ቢያንስ 11 ሰዎች መሞታቸው ተነግሯል። ወደ 100 የሚጠጉት ደግሞ ቆስለዋል። የኪንሻሳ መንግስትና አማጺው ቡድን በጥቃቱ አንዳቸው ሌላቸውን እየከሰሱ ነው። በስፍራው የተገኙ የአካባቢው ነዋሪዎች ጥቃቱ ሆን ተብሎ የተደረገ ነው ባይ ናቸው። የመጀመሪያው ፍንዳታ በቦታው የነበሩትን አደናገጠ። ከሁለተኛው ፍንዳታ አስቀድሞም ሰው ራሱን ለማዳን መራወጥ ጀመረ። በዚህ መሃል የሰው ደምና ጫማ በየቦታው ተበታትኖ ይታይ እንደነበር የአዣንስ ፍራንስ ፕሬስ ዘጋቢ ተናግሯል። ጉዳት የደረሰባቸውም ለእርዳታ ሲጣሩ ተመልክቷል። የሞቱትን ለመቅበር በሐይቁ ላይ ሲጓዙ ከነበሩት አንዷ የሆነውን እንዲኔ የገለጹት አዲሶቹ መሪዎች የሚሉትን ለመስማት ወደ ሰልፉ ሄዱ። ማምለጥ አልቻሉም። እዚያው ነው የሞቱት። ለዚህ ነው ወደ ቀበር የምንሄደው። ምንም ማድረግ አንችልም። እንዲሁም ሐይቁ ላይ መንቀሳቀስ በመጀመሩ ደስ ብሎናል። አካባቢውን የኤም 23 አማጽያን ከተቆጣጠሩት አንድ ወር ገደማ ሆኗል ሐሙስ ዕለት በተዘጋጀው የአደባባይ ሰልፍ ላይ አማጺው ቡድን አባል የሆነበት ስብስብ የበላይ ኃላፊ ኮሎኔል ናንጋ ንግግር አድርገው ከመድረኩ ሲወርዱ ፍንዳታው መከሰቱን ነው የፈረንሳይ የዜና ወኪል ዘጋቢ የገለጸው የፍንዳታው ምክንያት አልተነገረም በማዕድን ሀብት የበለጸገው ምስራቃዊ ኮንጎ የግጭት ቃጣና ከሆነ በመሰንበቱ የአካባቢው ነዋሪዎች ህይወታቸው ከተመሰቃቀለ አስርተ ዓመታት ተቆጥረዋል። የማዕድን ሀብቱ እንደ ማግኔት የሳባቸው የአጎራባች ሀገራት በአማጽያን ሽፋን ሰላም ከራቀው አካባቢ በረከቱን ለመቋደስ እጃቸውን አስረዝመዋል በሚል በየጊዜው ይወቀሳሉ ክሱን ውድቅ ቢያደርጉም ሐሙስ ዕለት በደረሰው ፍንዳታ የሞቱት በርካቶች መሆናቸውን የሚናገሩት ከአካባቢው ነዋሪዎች አንዱ ያለባራው ጦርነት የተረጋጋ ህይወት እንዳይኖራቸው ማድረጉን ይገልጻሉ። በእውነቱ በጣም አስቸጋሪ ሁኔታ ነው ያለው። ቡካቩም ጎማም ወንዶች ሞተዋል። ሰዎች አልተረጋጉም። ያልተረጋጉት ጦርነት ስለቀጠለ ነው። እናም እንደሚታወቀው ጦርነቱ ካለ ማንም ሊረጋጋ አይችልም። ከምንም በላይ የተሻለ የንግድ እንቅስቃሴ አይኖርም። ምክንያቱም ጥቃቶች እዚህም እዚያም አሉ። አማጺው ቡድን ኤም 23 በርካታ ህዝብ የሚኖርባት ጎማ ከተማን ባለፈው ጥር ወር ላይ ነበር የተቆጣጠረው። ከዚያም ጎረቤት ወደሆነችው ቡኩቡ ገባ። በዚህ ጊዜ ውስጥ በሺዎች የሚቆጠሩ ሰዎች ተገድለዋል፣ በርካቶችም ተፈናቅለዋል። ቡድኑ ጥቃቱን አጠናክሮ ወደ ደቡብ ኪቡ ክፍለ ሀገር በመግፋት ከቡሩንዲ ድንበር አቅራቢያ ውጊያውን ቀጥሏል። በዓለም እጅግ ውድና ብርቅ የሆኑ የተፈጥሮ ሀብቶች ኮልተን፣ ወርቅ፣ ኒኬል፣ ኮባልትና መዳብን ጨምሮ በዚህ አካባቢ በብዛት ተከማችተው እንደሚገኙ ይነገራል። አማጺ ቡድኑ እነዚህ ማዕድናትም በህገ ወጥ መንገድ አውጥቶ ለገበያ እንደሚያቀርብ ይታመናል። የአካባቢው ማህበረሰብ ግን ባላባራው ግጭት፣ ጦርነት ምክንያት ከቤት ንብረቱ ተፈናቅሎ በአስቸጋሪ ሁኔታ ላይ እንደሚገኝ የተገለጸው የተባበሩ መንግስታት ድርጅትም በከፋ ሰቆቃ ውስጥ ለሚገኙ የኮንጎ ተፈናቃይ ወገኖች የሰብአዊ እርዳታ ለማቅረብ ከሀገሪቱ መንግስትና ከተባባሪ አካላት ጋር በመሆን የገንዘብ ድጋፍ ጥሪ አቅርቧል። የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬሽ ቃል አቀባይ የሆኑት ስቴፋን ዱዣሪክ ዛሬ ኪንሻሳ ውስጥ ከአጋሮቻችን ጋርና ከኮንጎ መንግስት ጋር በጋራ በ2025 የሰብአዊነት ምላሽ የሚሰጥ እቅድ ይፋ አድርገናል። እቅዱ ህይወት አድን እርዳታና 7.5 ሚሊዮን የሚሆኑ በሀገር ውስጥ የተፈናቀሉ ወገኖችን ጨምሮ ከ11 ሚሊዮን ለሚበልጡ ወንዶች፣ ሴቶችና ልጆች ከሌላ ለመስጠት 2.5 ቢሊዮን ዶላር ይፈለጋል። በግጭት ሰቆቃ ውስጥ የሚገኙት የምስራቅ ኮንጎ አካባቢ ነዋሪዎች በወረርሽኝና በተፈጥሮ አደጋዎችም እየተጎዱ መሆኑን የተገለጸው የተባበሩ መንግስታት ድርጅት እንደሚለው 21.2 ሚሊዮን የኮንጎ ዜጎች የተመጣጠነ ምግብ እጥረት አጋጥሟቸዋል። ይህ በእንዲህ እንዳለም ውጊያው ባለማባራቱ በሺዎች የሚቆጠሩ የኮንጎ ዜጎች ወደ ቡሩንዲ ለመሻገር መገደዳቸውን ዘገባዎች ያሳያሉ። እስካሁንም ከ ሀምሳ ሺ በላይ የሚሆኑት ህይወታቸውን ለማትረፍ ወደ ቡሩንዲ ግዛት ገብተዋል ብዙዎቹም ሩሲዚ ወንዝን በዋና ማቋረጣቸው ነው የተነገረው። በዚህ መንገድ ከሞት ሲሸሹም ከሀያ የሚበልጡት ህይወታቸውን አጥተዋል። ቡሩንዲ መድረስ የቻሉት እዚያው ኮንጎ በአካባቢያቸው ቢቆዩ ኖሮ በአማጺው ቡድን ኤም 23 ተገደው ለውትድርና ይመለመሉ እንደነበር ነው የተናገሩት። አማጽያኑ በጥቃታቸው እየገፉበት በመሆኑ ግን ጎረቤት ቡሩንዲም ገብተው ቢሆን የደህንነታቸው ጉዳይ አስተማማኝ አይደለም። አድማጮች፣ በዚሁ የዕለቱን ትኩረት በአፍሪቃ ጥንቅር አበቃን። ሸዋዬ ለገሰ ነኝ። መልካም የሳምንት መጨረሻ